The Voice of America. የደቡብ ክልል ምክር ቤት ዛሬ በሐዋሳ ከተማ ባካሄደው አምስተኛ ዙር አምስተኛ ዓመት የሥራ ዘመን ሁለተኛ አስቸኳይ ጉባኤ የሲዳማ ክልል የስልጣን ርክክብን አካሄዷል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝር ዘገባ አለው። የደቡብ ክልል ምክር ቤት ዛሬ በሐዋሳ ከተማ ባካሄደው አምስተኛ ዙር አምስተኛ ዓመት የሥራ ዘመን ሁለተኛ አስቸኳይ ጉባኤ የውሳኔ ሐሳብ በማቅረብ ለሲዳማ ክልል ሕገ መንግሥታዊ ሥልጣን ሽግግር ፈጽሟል። የሥልጣን መሸጋገሩንም የደቡብ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ህለን ደበበ አረጋግጧል። የደቡብ ብሔሮች ብሔረሰቦች ሕዝቦች ክልል መንግስት በአዳዲስ መዋቅሮች የመደራጀት የቀረበው ጥያቄና የተሰጠው ምላሽ በስድስት ድምፀ ተአቅቦ በአብላጫ ድምፅ ጸድቋል። በምን መሠረታቸው አዳዲስ ክልሎችን? ለሀገርም ምሳሌ ሊሆን በሚችል መንገድና ትምህርት ሊወሰድበት በሚችል መንገድ ህጋዊ ቅርጽ ይዞ መውጣት መቻል ስላለባቸው ብቻ እንደሆነ ተወስዶ ይሄ የውሳኔ ሀሳብ ቁጥር 14 2012 በፕሮጀክት ጽህፈት ቤቱ በንባብ ቀርቦ የስልጣን ርክክቡን ተወካይ ከንባቡ በኋላ መድረክ ላይ መጥተው እንዲረከቡ ጠይቃለሁ። አሁን በቀጥታ ወደ ንባቡ እንዲገቡ ጋብዛለሁ። አቶ አዳነ የደቡብ ብሔሮች ብሔረሰቦች ህዝቦች ክልል መንግስት ምክር ቤት በተሻሻለው የክልሉ ህገ መንግስት አንቀጽ 51 ንዑስ አንቀጽ 3 መሰረት የውሳኔ ሀሳብ አቅርቧል። በዚህም መሰረት የደቡብ ብሔሮች ብሔረሰቦችና ህዝቦች ምክር ቤት ዛሬ ሰኔ 11 ቀን 2012 ዓመተ ምህረት ባካሄደው አምስተኛ ዙር አምስተኛ ዓመት የስራ ዘመን ሁለተኛ አስቸኳይ ጉባኤ የህገ መንግስታዊ ስልጣን ርክክብ መከናወኑን ወስኗል። በመሆኑም ሲዳማ ህዳር 10 2012 ዓ ም ውሳኔ ህዝብ በማካሄድ ባረጋገጠው መሰረት አስረኛው የኢትዮጵያ ክልላዊ መንግስት የሚያደርገውን ሙሉ ስልጣን ባለቤት ሆኗል። የቀድሞ የሲዳማ ዞን ምክር ቤት ዋና አፈ ጉባኤ አቶ ሰለሞን ላለይ በሲዳማ ህዝብ ስም ደስታቸውና ምስጋናቸውን ገልጠዋል። የክልሉ ምክር ቤት በአምስተኛ ዙር አራተኛ ዓመት በስምንተኛ መደበኛ ጉባኤም የሲዳማ ብሔር ክልል የመሆን ጥያቄ ተቀብሎ በህገ መንግስቱ አንቀጽ 47 እንዲሁም በተሻሻለው የደቡብ ክልል ህገ መንግስት አንቀጽ 39 መሰረት ውሳኔ ህዝብ እንዲደራጅና የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ ህዝብ እንዲያስፈጽም በወሰነው መሰረት ቦርዱ ውሳኔ ህዝብ አስፈጽሞ ሲዳማ ክልል መሆን የሚያስችለውን 98 ነጥብ 8 መቶ ድምፅ ማግኘቱ ይታወሳል። የደቡብ ክልል ባለአዲስ መዋቅሮች ለማደራጀት የቀረበ ጥያቄ ምላሽና የውሳኔ ሀሳብ ላይ አስተያየት እንዲሰጡ የተጋበዙ የምክር ቤት አባላት የመጡባቸውን አካባቢዎች በዞንና በክልል የመደራጀት ጥያቄዎችን ሲያንጸባርቁ የተስተዋሉ ሲሆን የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ይህንን ብሏል። ነባሩ ክልል ተጠናክሮ ይቀጥላል። እንደውም ጣጣው አሁን ነው የሚበልጠው፣ ስራው አሁን ነው የሚበልጠው። ምክንያቱም ከነባሩ ክልልና ከአዲሱ ክልል ጋር ያለው ግንኙነት ሰላማዊ በሆነ መንገድ ሽግግሩ እንዲካሄድ አድርጎ አደራጅቶ ተደጋግፎ ያንንም ክልል እንዲበጣ ማድረግ የአዳዲሶቹ ክልሎችን ህዝቦችን ጥያቄ ምላሽ እንዲያገኝ ተባብረን መስራት ይኖርብናል። በድጋሚ እኔም መላሽ ሲዳማ ህዝብ እንኳን ደስ አላችሁ። ምክር ቤቱ በዛሬው ውለው በኮሮና ቫይረስ መከላከያ ስራዎች አፈጻጸም ላይ መክረዋል። ከሁለት ነጥብ ስድስት ቢሊዮን በላይ ተጨማሪ በጀትም አጽድቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዎስ ሐዋሳም